የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብ ምዕራብ ኢትዮጵያ ሕዝበ ውሳኔ እንዲራዘም መወሰኑን የዳውሮ ዞን የኮንቶ ልዩ ወረዳ አስተዳደር የምዕራብ ኦሞ ዞን አስተዳደርና የሕዝበ ውሳኔ አስፈጻሚ ኮሚቴ ተቃወሙ። የድምፅ መስጫው ቀን ተራዝሟል መባሉ ያልታሰበና ዱብዳ በመሆኑ በሕዝብ ዘንድ ቅሬታ መፍጠሩን ለአሜሪካ ድምፅ የተናገሩት የአካባቢው መንግስት አካላት ምርጫው ቀደም ሲል በተያዘው የጊዜ ሰሌዳ መሰረት እንዲካሄድም አሳስበዋል። ህዝበ ውሳኔ በሚከናወንባቸው የምርጫ ክልሎች የጸጥታ ችግር የተነሳ ድምፅ የማይሰጥባቸው የምርጫ ክልሎች በመኖራቸው ህዝበ ውሳኔው ከሌሎች የምርጫ ክልሎች ጋር በጳጉሜ አንድ ቀን 2013 ዓ.ም ይከናወናል የሚል ውሳኔ ማሳለፉ ተዘግቧል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ አለው። የምርጫ ቦርድን ውሳኔ ከተቃወሙ በደቡብ ክልል ለአዲስ ክልልነት ውሳኔ ህዝብ ይካሄድባቸዋል ተብሎ ከሚጠበቁ ዞኖች ውስጥ አንዱ የሆነው የምዕራብ ኦሞ ዞን አስተዳዳሪ አቶ ፋጆ ሳፊዮም ምርጫ እንዳይካሄድ የሚያደርግ ችግር እስካሁን አላጋጥምንም ብሏል። ምርጫን የሚያደናቅፍ የጸጥታ ችግር የለም ብሉም የታወቀ የአንዳንድ አርብቶ አደር አካባቢና የመዘራረፍ ምናምን አለ። እሱ የዛሬ ምርጫ ላይ የተፈጠረ ሳይሆን ዱሮም የነበረ ነው። አልፎ አልፎ ሚኖር ነው። ምርጫ እንዳይካሄድ የሚከለክልም አይደለም። የመጨረሻ ወረዳ የሚባለው ችግር አለባት የሚባለው ሱርማ ነው። ሱርማ ላይ የመራጮች ምዝገባ መቶ ፐርሰንት ተገቢ ተጠናቋል። ሁለተኛ ምክንያት ተብሎ በእኛ አካባቢ የተገለጠ መራጮች መደበኛ ምርጫ ክልል ማጀት የሚባል ምርጫ ክልል ሰው አልተመዘገበም ነው። እኛ ደግሞ እንደዞን የመራጮች ምዝገባ መቶ ሁለት ፐርሰንትን ያሳካ ነው እና በእኛ በኩል ምንም የተለየ ችግር የለም ቅሬታቸውን ምርጫ ቦርድን ጨምሮ ለሚመለከታቸው አካላት በደብዳቤ ማሳወቃቸውም ተናግረዋል እኛ ምርጫ እንዲካሄድ ነው ፍላጎታችን በተቀመጠ ጊዜ ሰሌዳ ምርጫ እንዲካሄድ ነው የፈለግ ነው የጸጣ ችግርም ሌላም ምርጫ መከለክል ስለሌለ በተቀመጠ ጊዜ ሰሌዳ ምርጫ እንዲካሄድ የኮንታ ልዩ አስተዳዳሪ አቶ ፋንታው ብላታ ደግሞ ውሳኔው አያሳምንም ብሏል። እንደ ኮንታ ነው የምናገረው፣ ከጠና ችግር የአካባቢ ችግር ምርጫውን ማደናቀፍ የሚችል ችግር እንደ ልዩ ወረዳ መንግስት አላጋጠመኝም። ሁሉንም ነገር በተዘራጀ በተቀናጀ ስድስተኛው ሀገራዊ እና ክልላዊ ምርጫውንም በጣም ህዝብ ጋር በመቅረብ የሪፍረንደሙንም ምርጫ አስመልክቶ ህዝቡ ጋር በሚገባ በመቀራረብ በመግባባት የጸጥታውንም ፓርት በሚገባ ሰኪውር በማድረግ እየሰራ ነው ያለ። ነው በእኛ በኩል የምርጫውን እኛ እንዳን አካሄድ የሚያደርግ ትጋት የለም። እንደ ኮንታ ልዩ ወረዳ መንግስት ምርጫ ቦርድንም ሆነ ልዩ ወረዳውን ተጠቃሚ የሚያደርገው ምርጫው በተመሳሳይ እለትና መጀመሪያ በተያዘለት ሰኔ አስራ አራት ሁለት ሺ አስራ ሶስት ዓመተ ምህረት ቢደረግ ነውም ብሏል። እኛ በሰኔ አስራ አራት ላይ ከሀገራዊ ምርጫው ጋር አንድ ላይ ማካሄድ ብንችል በብዙ ነገር ተጠቃሚዎች ነን። አንደኛ ጉልበትን ነው ይቆጥባል፣ ጊዜን ይቆጥባል፣ ቁሳቁስ ርጭትን ይቆጥባል። በአንድ ድንጋይ ሁለት ወፍ ነው እንደ መምታት ነው። ምን ተጠቃሚ የምንሆነው። ስለዚህ ምርጫ ቦርዱን ውሳኔውን ማየት ቢችል እንደገና ቆም ብለው ምናልባትም፣ እንደ ኮንታ ሕዝብና መንግስት ምንም አይነት ስጋት የለም። እኛ ኃላፊነት እንደ መንግስት ግን እንወስዳለን። ቆም ብለው ውሳኔውን ቢያይ ለእኛ በብዙ መልኩ ጥቅም እንጂ ጉዳት የለውም።

የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ ተራዝሟል የሚል ውሳኔ እንደማይቀበሉ ነው የገለጡት። የዳውሮ ዞን ምክር ቤት ዋና አፌ ጉባኤ ወይዘሮ ፀሐይ ገሉ በበኩላቸው ያለበቂ ምክንያት መራዘሙ እንዳሳዘናቸው ገልጧል። የዞኑን ነባራዊ ሁኔታ ፈጽሞ ያላገናዘበም፣ በሞራልም ሆነ በስነ ልቦና የተዘጋጀውን ህዝብ ቅሬታ ውስጥ ያስገባ ነው በማለትም ተናግሯል። ምንም ምንም የምናውቀው ምክንያት የለም። ዱብዳ ነው። ምንም የሰማነውም የምናውቀውም አንዳችን ምክንያት የለንም። በአካባቢያችን የሚደረግ በህዝባችን ላይ የሚወሰን ውሳኔ በእኛ ላይ የሚወሰን ውሳኔ እንደ ዞን መንግስት ወደ ህዝብ ጆሮ ወይም ደግሞ ወደ ሚዲያ ከመውጣቱ በፊት እኛ የማወቅ መብቱም አለን ብለን እናስባለን። አለንም ደግሞ በጣም ትልቅ ቅሬታ የተሰማን እኔ ያው እንደ ህዝብ ምክር ቤት ያው የህዝብን ቅሬታ ነው የምገልጸው። ህዝባችን ባልታሰበ ጊዜ ያለ በቂ ምክንያት የደቡብ ምዕራብ ምርጫ ሪፈረንደም መራዘሙ አንደኛ ለህዝባችን ዱብዳ ነው። እኛም አናውቅም። ህዝባችን በነቂስ ወጥቶ ካርድ የወሰደበት ነገ ደግሞ ፓርቲውንም ሆነ የደቡብ ምዕራቡን ሪፈረንደም ምርጫ ለማካሄድ በነቂስ ወጥቶ ሊመርጥ እየተዘጋጀ የስነ ልቦና ዝግጅት ሁሉ ጨርሶ ቀኑን እየቆጠረ ባለበት በዚህም ሰዓት ባልታሰበ ጊዜ ያለ በቂ ምክንያት የመጣውን የ ምርጫ ቦርድ ውሳኔ አልተቀበለም። ህዝባችን ጉዳዩን በድጋሚ በማጤን ውሳኔውን እንዲያሻሽል እና ውሳኔ ህዝቡም ቀደም ሲል በተያዘለት ሰኔ 14 2013 ዓ ም ከጠቅላላው ምርጫ ጋር እንዲካሄድም አሳስበዋል። ይህ ካልሆነ ግን የዳውሮ ዞን መንግስት ኃላፊዎችም ጨምሮ የዞኑ ህዝብ የማይቀበለው ውሳኔ ነው ሲሉ አስታውቀዋል። የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋይ ማሞ የምርጫ ቦርድ መግለጫ ውሳኔ ህዝብ ከሚያስተባብሩ አመራሮችና አካላት እውቅና ውጪ የተደረሰበት፣ በጉዳዩ ላይም ውይይት ሳይደረግበት የተላለፈና እኛም በውል የማናውቀው ነው ብሏል። ብሔራዊ ምርጫ ቦርዱ በራሱና አሳማኝ ባልሆነ ምክንያት ውሳኔ ህዝብን ማራዘሙ ተገቢ እንዳልሆነም ተናግሯል። ውሳኔው ከእኛ ይልቅ ህዝቡን ቅር አሰኝቷል ያሉት አቶ ጸጋዬ ግልጽነትም የጎደለው ነው ሲሉ ተችተዋል። የምርጫ ቦርድን ውሳኔ የገጠመውን ተቃውሞ በተመለከተ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የደቡብ ምዕራብ ኢትዮጵያ ውሳኔ ህዝብ ከአጠቃላይ ምርጫ ጋር ሰኔ 14 ቀን ይካሄዳል ተብሎ የታቀደ ቢሆንም ውሳኔ ህዝቡ በሚከናወኑባቸው ምርጫ ክልሎች የፀጥታ ችግር የተነሳ ድምፅ የማይሰጥባቸው ምርጫ ክልሎች መኖራቸው የውሳኔ ህዝቡን ሙሉነት ማለት ስለሚያጎድልና የሁሉንም መራጮች ምርጫ በትክክል መመዘን ስለማይቻል ህዝብ ውሳኔው ከሌሎች የምርጫ ክልሎች ጋር ጳጉሜ አንድ ሁለት ሺ አስራ ሶስት አመት ምህረት ይከናወናል የሚል ውሳኔ ማሳለፉ ተዘግቧል። ሰኔ አስራ አራት ሁለት ሺ አስራ ሶስት አመት ምህረት ውሳኔ ህዝብ ለማካሄድ ሲጠባበቁ የነበሩት የዳውሮ፣ የከፋ፣ የቤንች ሸኮ፣ የምዕራብ ኦሞ፣ የሸካና የኮንታ ልዩ ወረዳዎች ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም